ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ የአውስትሬሊያ ንግድ ፈጠራና መዋለ ንዋይ ፕሮግራም በ2021 መጠኑ በእጥፍ አድጎ ወደ አውስትሬሊያ መግቢያ ዓመታዊ ፕሮግራም ቪዛ ከ13 ሺህ 5 መቶ በላይ ደርሷል። ባለፉት ዓመታት ፕሮግራሙ አውስትሬሊያ ውስጥ በቢሊዮን ዶላርስ የሚቆጠር የመዋለ ንዋይ ፍሰትን አስገኝቷል። ለፕሮግራሙ ተጠቃሚዎችም የመዋለ ንዋይ ፈጠራዎችና የንግድ ክህሎት ቋሚ የመኖሪያ ፈቃዶችን አስገኝቷል። የንግድ ፈጠራና መዋለ ንዋይ ፕሮግራም ለመዋለ ንዋይ አፍሳሾች ንግድ ፈጣሪዎችና የንግድ ክህሎ ክህሎትና ልምድ ያላቸው ሰዎች ወደ አውስትራሊያ እንዲዘልቁ ረድቷል። ከ2012 ጀምሮ ፕሮግራሙ ለአውስትራሊያ ምጣኔ ሀብት 16 ቢሊዮን ያህል የመዋለ ንዋይ ፍሰትን አስገኝቷል። የፕሮግራሙ መስራችና የወርክ ቪዛ ሎየርስ ዋና የኢሚግሬሽን የሕግ ባለሙያ ክሪስ ጆንስን ስለ ቪዛዎቹ መሻሻል ሲናገሩ ቀደም ሲል ወደ ቋሚ የመኖሪያ ፈቃድ ያመራ የነበረው ቪዛ 132 ተሽሮ አሁን የንግድ መዋለ ንዋይ ቪዛ ንዑስ መደብ 188 ሆኗል። ይህም ወደ ቋሚ የመኖሪያ ፈቃድ 888 ያመራል ሲሉ ገልጠዋል። የመዋለ ንዋይ ምንጮቹም ባለአራት ዘርፎች የንግድ ፈጠራ ባለሀብት፣ መዋለ ንዋይ አፍሳሽና ከፍተኛ መዋለ ንዋይ አፍሳሽ ናቸው። አራቱ የመዋለ ንዋይ ምንጮች በቪዛ መደበ መቶ ሰማንያ ስምንት ስር ያሉ ናቸው። በቪዛ መደብ 188 ስር ይገኛሉ። ይህም ቋሚ የመኖሪያ ፈቃድ ወደሚያስገኘው የቪዛ መደብ 888 የሚያመራ ይሆናል። አቶ ጆንስተን የንግድ ቪዛዎች ዕድሜ መራዘምን አስመልክተው ሲናገሩ የቪዛ 188 የመቆያ ጊዜ ተራዝሟል። ቪዛው የሚሰጠው ለአምስት ዓመታት ነው። ይህም ወደ ቋሚ የመኖሪያ ፈቃድ ያመራል። ከአምስት ዓመቱ ውስጥ በሦስቱ ዓመታት ጊዜያት የተወሰኑ ስኬት ጭብጦች ሊታዩ ይገባል። የተቀሩት ጊዜያት ቋሚ የመኖሪያ ፈቃድ ለመጠየቅ መመዛኛዎችን ለማሟላት ተጨማሪ ጊዜን ይሰጣሉ ብለዋል። አቶ ጆንስተን አክለውም ከ2012 ወዲህ ለመጀመሪያ ጊዜ ስለተቀየረው ቪዛ 188 ኤይ ሲያስረዱ የቪዛ 178 ኤይ የመዋለ ንዋይ ፍሰት ደረጃ ጨምሯል። የግል ንግድ ሀብት ከ800ሺ ወደ 1.25 ሚሊዮን ዶላርስ ከፍ ብሏል። እንዲሁም የዓመት ገቢዎ ቀደም ሲል ከነበረው 500ሺ ዶላርስ በአራት ዓመት ውስጥ ካሉት ጊዜያት በሁለቱ ዓመታት የ750ሺ ዶላር ጠቅላላ ገቢን ይጠይቃል ሲሉ አመላክተዋል። የመዋለ ንዋይ ፍሰት መመዘኛው ከአንድ ከፍተኛ መዋለ ንዋይ አፍሳሽ የሚጠየቀው አምስት ሚሊየን ዶላርስ ያልተለወጠ ሲሆን የመደበኛ መዋለ ንዋይ አፍሳሽ ግና ቀደም ሲል ከነበረው የአንድ ነጥብ አምስት ሚሊዮን ወደ ሁለት ነጥብ አምስት ሚሊዮን ንዋይ ፍሰት ከፍ ብሏል። ለንግድ ፈጠራና መዋለንዋይ ፕሮግራም ማመልከት የሚሹ አመልካቾች በስቴትና ቴሪቶሪ መንግስታት ይሁንታን ማግኘት አለባቸው። ስለ ንግድ ፈጠራና መዋለንዋይ ፕሮግራም ተጨማሪ መረጃ የሚሹ ከሆነ የአገር ውስጥ ጉዳዮች ዲፓርትመንት ድረገጽን ይጎብኙ። ይህ